ዩናይትድ ስቴትስ ውስጥ የሚያደርጉትን ይፋ ጉብኝት አራተኛ ቀን ዛሬ ማለዳ የጀመሩት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ረፋዱ ላይ ለዓለም መሪዎች ንግግር አድርገዋል። ሰሎሞን አባተ ዝርዝሩ አለው። አቡነ ፍራንሲስ ሊቀ ጳጳስ ዘካቶሊካውያን ለተባበሩት መንግሥታት ድርጅት ዛሬ ባደረጉት ንግግር የዓለም ፕሬዚደንቶችና ጠቅላይ ሚኒስትሮች የአየር ንብረት ለውጥን እንዲፋለሙ፣ ድህነትን ለማጥፋት እንዲሠሩ፣ ግጭቶችን እየሸሹ የሚጓዙ ስደተኞችን ከጥቃት እንዲጠብቁና እንዲንከባከቡ አሳስበዋል። አቡነ ፍራንሲስ የተፈጥሯችንን አካባቢ አግባብ ባልሆነ ሁኔታ መጠቀምና ማውደም ተጠቃሚ ያልሆኑ ወይም ለጉዳት ተጋላጭ የሆኑ የህብረተሰቡን ክፍሎች ከምጣኔ ሀብትና ከማኅበራዊው ልማት ያገለለው ምሕረት የለሽ ሂደት ውጤት ነው ብለውታል። ስግብግብና ገደብ የለሽ የሥልጣን ጥማትና ሀብት የማግበስበስና የብልጽግና ፍላጎት ያሉንን የተፈጥሮ ሀብቶች ያለአግባብ መጠቀምን ያስከትልብናል። ደካሞችና የተገፉ ይበልጥ እንዲገላቱ ያደርጋቸዋል። አቡነ ፍራንሲስ በስፓኝ ቋንቋ ከፊታቸው ለተቀመጡ የዓለም መሪዎች መልእክታቸውን በስፋት አስተላልፈዋል። የምጣኔ ሀብትና ማኅበራዊ ማግለል የሰው ልጆችን መተሳሰር ሙሉ በሙሉ መካድ፣ መጨፍለቅ ነው፤ በሰብዓዊ መብቶችና በተፈጥሮ አካባቢ ላይ የሚፈጸም ብርቱ ጥፋት። ተፈጥሮን ለመጠበቅ የሚያስችሉ ተጨባጭ እርምጃዎችን እንዲወስዱ አቡኑ ፕሬዚደንቶቹንና ጠቅላይ ሚኒስትሮቹን አሳስበዋል። የተፈጥሮውን አካባቢ ደህንነት ለመጠበቅና ለማሻሻል እንዲሁም በሰው ልጆች መነገድንና በሕገ ወጥ መንገድ ማሸጋገርን የሰው ልጅን አካላት እየበዘበዙና እየቆራረጡ መሸጥን የሕፃናት ወንዶችና ሴቶችን ለወሲብ አድራጎት መጠቀምና ማሰማራት ሴተኛ አዳሪነትን ጨምሮ የሚካሄዱ የባርነት ስራዎችን፣ ያነዛዥ ቅመማ ቅመሞች እንዲሁም የጦር መሳሪያ ሽያጭና ዝውውርን፣ ሽብር ፈጠራንና ዓለም አቀፍ የተደራጀ ወንጀልን የመሳሰሉትን ለማስወገድ አፋጣኝ የተግባር እርምጃ መውሰድ ይኖርባችኋል። የሰው ልጅ በክብር እንዲኖር ቤተሰብ መመስረትና መደገፍም እንዲችል መሠረታዊ ቁሳዊና መንፈሳዊ ፍላጎቶቹ እንዲሟሉለት እንደሚገባም አቡኑ መክረዋል። እነዚህ መሠረታዊ ቁሳዊ ፍላጎቶቹ መጠለያ፣ ወይም መኖሪያ፣ ሥራ እና መሬት ናቸው ብለዋል። መንፈሳዊ ክፍሉም የእምነት ነጻነትን፣ የትምህርትና ሌሎችም ሲቪል መብቶችን የሚያካትተው ነጻነት ነው ብለዋል አቡነ ፍራንሲስ። የሰባ ስምንት ዓመቱ አዛውንት አቡነ ፍራንሲስ በመርሃ ግብር የተጣበበውን የአራተኛ ቀን የዩናይትድ ስቴትስ ጉብኝታቸውን ሲጀምሩ ያደረጉት ይህ የዛሬው የተባበሩት መንግስታት ድርጅት ረዥም ንግግራቸው በመሪዎቹ ደማቅ ጭብጨባ በየጣልቃው ይቋረጥ ነበር ነው። የተባበሩት መንግስታት ድርጅት ባለፉት ሰባ አመታት የሰጠውን ጥቅም ሲናገሩም አለም አቀፎቹ የተደራጀና የተቀናጀ ጣልቃ ገብነት ባይኖር ኖሮ የሰው ልጅ ለበዙ የራሱ ችግሮች ይጋለጥ እንደነበረ ገልጸዋል። ለሰላምና ለእርቅ ሲባልም ሕይወታቸውን ለሰጡ ያላቸውን ክብር ገልጸዋል፣ ዘክረዋቸዋል አቡኑ አቡነ ፍራንሲስ ከተባበሩት መንግሥታት ድርጅት ንግግራቸው በኋላ ወደ መስከረም 1994ቱ የሽብር ጥቃት ስፍራ ሄደው በዚያ የተዘጋጀውን የብዙ እምነቶች የጸሎት ሥርዓት መርተዋል። አቡነ ፍራንሲስ ባለፉ ሁለት ቀናት የዋሽንግተን ዲሲ ቆይታቸው ወቅት ባስተላለፏቸው መልእክቶች ላይ የተወካዮች ምክር ቤቱ የሕግ መወሰኛ መሪዎች የተስማሙ ይመስላሉ ዋ የምናገረው በመላው የሕግ መወሰኛ ምክር ቤቱ ስም ነው። አቡኑን ዛሬ በተወካዮች ምክር ቤታችን በማስተናገዳችን ታላቅ ክብር ተሰምቶናል። የሕግ መወሰኛ ምክር ቤቱ የአብዛሃ መሪ ሪፐብሊካኑ ሚች ማኮኔል ናቸው። የሰማችኋቸው የአናሳዎቹ ባለመቀመጫዎች መሪ ዲሞክራቱ ሃሪ ሪድም ደስተኛ ናቸው በአቡነ ፍራንሲስ የቅዱስነታቸውን እምነታቸውን ልቦናቸውን አደንቃለሁ። ምክንያቱም እርሳቸው ማድረግ እንደሚገባን የነገሩንን ሁሉ ለማድረግ በጥረቶቻችን ውስጥ ማስቀደም እንደሚገባን አሳስበውናልና። አቡነ ፍራንሲስ ከኒውዮርክ ቆይታቸው በኋላ ወደ ፔንሲልቬንያ ዋና ከተማ ፊላዴልፊያ የሚጓዙ ሲሆን በዚያ ከነገ በስቲያ እሁድ ሁለት ሚሊዮን የሚሆኑ ምዕመናን ይሳተፉበታል የተባለ ግዙፍ የጸሎትና የቅዳሴ ሥርዓት ይመራሉ።